He's so ዩናይትድ ስቴትስን ከሽብር ጥቃት መከላከል አስፈላጊ ነው ብለው ባመኑ ጊዜ ቀጥተኛ እርምጃ እንደሚወስዱና በመካከለኛው ምስራቅ ውስጥ ያሉ የሀገራቸውን ጥቅሞች ለማስጠበቅ የሚያስችል ወታደራዊን ጨምሮ ሙሉ ኃይል እንደሚያንቀሳቅሱ ፕሬዚዳንት ባራክ ኦባማ አስታወቁ። ፕሬዚዳንቱ ዛሬ ኒውዮርክ ላይ በተከፈተው የተባበሩት መንግስታት ድርጅት ስልሳ ስምንተኛ ጠቅላላ ጉባኤ ላይ ባሰሙት ንግግር የተባበሩት መንግስታት ድርጅት በአስሮች አመታት ውስጥ ለዓለም ልዩነት ማምጣት መቻሉን ተናግረዋል። ሰለሞን አባ እንደሚሟላተ፣ ዝርዝሩ አዘጋጅተዋል። ፕሬዚደንት ባራክ ኦባማ የዛሬውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸውን የጀመሩት የህብረቱ መስራቾች አርቀው የተለሙትን ራዕይ በማወደስና ይህንን የድርጅቱን ራዕይ እሙን ለማድረግ አብሮ የመቆምን አስፈላጊነት በማስታወስ ነው። የሰው ልጅ በመዘገበው ታሪኩ ውስጥ አሉ ፕሬዚደንቱ፣ የተናጠል ግቦች ለአምባገነኖችና ለተንሰራፉ ገዢዎች ስግብግብ ፍላጎት የሚታለሙ ነበሩ። የዘር፣ የሃይማኖት፣ የጎሳ ልዩነቶች መፍትሄ የሚፈለግላቸውም በሰይፍና በጦር ሰልፎች ነበር። ሰዎች በሰላም ተቀምጠው ጭቅጭቆቻቸውን መፍታትና የጋራ ብልጽግናቸውን ማራመድ የመቻላቸው ነገር የማይታሰብ ይመስል ነበር። አስተሳሰባችንን መለወጥ እንድንችል ግን የሁለት የዓለም ጦርነቶችን እንደመፋሰስ ጠይቋል። የተባበሩት መንግሥታት ድርጅትን የመሠረቱ መሪዎች ሁሉንም ጦርነቶች በዚያ መድረክ እናስቆማለን የሚል የዋህነት እንዳልነበራቸው ያስታወሱት ፕሬዚደንት ኦባማ ሚሊዮኖች ያለቁባት አህጉሮች የተንኮታኩቱባት የኒውክሌር ኃይል ሊውጣት የተዘጋጀች ዓለም በያዘችው ጎዳና መቀጠል እንደማትችል ግን መረዳታቸውን ጠቁመዋል። እናም ይህንን ተቋም አበረከቱልን አሉ። ይህ ተቋም ግጭቶቻችንን እንድንፈታ ሊያስችለን የምግባር መመሪያዎችን ሊያወጣ በጊዜ ውስጥም እየጠነ ማዕከረ የሚሄድ የትብብር ልማድ እንድንገነባ የሚያደርገን እንደሚሆን አምነዋልም አሉ። ፕሬዚደንቱ በአስሮች ዓመታት ውስጥ የተባበሩት መንግሥታት ድርጅት በሽታዎችን ከማጥፋት፣ ሕፃናትን እስከ ማስተማር፣ ሰላምን እስከ ማደራደር ባሉ መስኮች እውነተኛ ለውጥን አስጨብጧል። እንደ ማንኛውም የመሪዎች ትውልድ ሁሉ ታዲያ አዳዲስና የገዘፉ ፈተናዎችን እንጋፈጣለን። ይህ ድርጅትም እየተፈተነ ይቀጥላል። ጥያቄው፣ አሉ ፕሬዚደንት ኦባማ፣ የመንግሥታቱ ድርጅት የዘመናችንን ሸክሞች መቋቋም የሚችል ተቋም እንደሆነ ለማሳየት እነዚያን ፈተናዎች ሙሉ በሙሉ ለመጋፈጥ የሚያስችል ብልህነትና ድፍረት እንደ አገር መንግሥታት አለን ወይ የሚል ነው። በፕሬዚደንትነት ዘመናቸው ሁሉ ያዩትን ሲናገሩን ብዙዎቹ አጣዳፊ ፈተናዎች የሚሽከረከሩት መተሳሰሩ እየበረታ በመጣው የዓለም አቀፍ ምጣኔ ሀብት እንዲሁም በእኛ የሕይወት ዘመን ከገጠሙን ቀውሶች እጅግ የበረታው በሆነው ባሉት የዓለም ምጣኔ ሀብት ቀውስና ድቀት ዙሪያ መሆኑን አመልክተዋል። ለዓለም አቀፉ ትብብር ምስጋና ይግባውና ያሉት ፕሬዚደንት ኦባማ ዛሬ ስራዎች እየተፈጠሩ ነው። ዓለም አቀፍ የገንዘብ አሰራሮች እየተረጋጉ ነው። ሰዎችም ከድህነት ድቀት እያንሰራሩ ነው። ይህ እድገት ግን አሁንም አስተማማኝ አለመሆኑን አሳስበዋል። ፕሬዚደንቱ የሀገሮች ዜጎች ሁሉ የሚጠብቋቸውን የ21ኛውን መቶ ክፍለ ዘመን ፍላጎታቸውን ማግኘት እንዲችሉም ከመሪዎቹ ብዙ ስራ በጋራ ማከናወን እንደሚጠበቅ አስገንዝበዋል። የዛሬ አምስት ዓመት ኢራቅ ውስጥ 180 ሺህ ሰራዊት የነበሯትና ከዓለም ጋር የምታደርጋቸው ግንኙነቶች በዚያ የለኩባት የነበረችው አሜሪካ ዛሬ ጦሯን ሙሉ በሙሉ ከኢራቅ ማውጣቷን በመጪው ዓመትም የራሳቸውና ዓለም አቀፉ ጥምር ኃይል ከአፍጋኒስታን ሙሉ በሙሉ እንደሚወጣ በድጋሚ አስታውሰዋል። ለዩናይትድ ስቴትስ እነዚህ አዳዲስ ሁኔታዎች ከዘላለማዊ ጦርነት የመላቀቅ አካሄድም ማለት ናቸው። ወታደሮቻችንን ወደ ሀገራቸው ከመመለሳችን ጎን የድሮዎች ጥቃቶቻችንንም ሊደርስባቸውና ሊያዙ የማይችሉ በሆኑና የሲቪሎች ጉዳት ፈጽሞ የሉም እስኪባል የማይደርስባቸው በሆኑ አካባቢዎች ላይ ብቻ እስኪወሰኑ ቀንሰናቸዋል። የጦር ጥፋት ተጠርጣሪዎችን ወደ ሌሎች ሀገሮች በመላክና ለፍርድ በማቅረብም በጓንታናሞ ቤይ ኩባ የሚገኘውን ወህኒ ለመዝጋት እየተጣደፉ መሆኑንም ፕሬዚደንቱ ገልጸዋል። በአጋሮችና ወዳጆች ትብብር ምክንያት ዓለም የዛሬ አምስት ዓመት ከነበረችው ይልቅ ደህንነቷ የተሻለ ሆናለች ያሉት ፕሬዚደንት ኦባማ እንዲያም ሆኖ ግን ዛሬም እጅግ አሳሳቢ አጋጣሚዎች በዓለም ዙሪያ እየተስተዋሉ መሆኑን ተናግረዋል። ኬንያ ውስጥ ሽብርተኞች ንጹሐን ሲቪሎችን በተጨናነቀ የገበያ አዳራሽ ውስጥ ኢላማ አድርገዋየን። ፓኪስታን ውስጥ ወደ መቶ የሚሆኑ ሰዎች ቤተ ክርስቲያን ደጅ ላይ በአጥፍቶ ጠፊዎች ተገደሉ። ኢራቅ ውስጥ ግድያና መኪና ላይ የተጠመዱ ፈንጂዎች ያስፈሪው የዕለት ተዕለት ሕይወት አካል ሆነው ቀጥለዋል። አልቃይዳም በየጥጋ ጥጎ የተበታተነ የአካባቢዎች የሽብርና የታጣቂዎች መረብ መሆኑን አስታውሰዋል። ፕሬዚደንቱ በሰሜን አፍሪቃና በመካከለኛው ምስራቅ የሚታዩት የለውጥ ፍላጎትና አዝማሚያዎች ወደ የህብረተሰቡ መከፋፈል መግባታቸው፣ ሰላማዊ ጥያቄዎች የአመፃ መላሽ ማግኘታቸውንና ለውጥን አሻፈረኝ የሚሉና ጽንፈኞች የለውጥን አቅጣጫ ለማስለወጥ እየጣሩ መሆናቸውን ገልጸዋል። ፕሬዚደንቱ እንዲህ አይነቱ አዝማሚያ የሶሪያን ያህል በርትቶ የትም እንደማይታይ የጠቆሙት ፕሬዚደንቱ ኦባማ የአሳድ መንግስት ህጻናትን በጋዝ አፍኖ መግደሉን የመርዝ ጋዝ ያዘሉ ሮኬቶች ከመንግስቱ ይዞታዎች መተኮሳቸውን ዓለም እንደሚያውቅ ተናግረዋል። ሩሲያ፣ እንግሊዝ፣ ፈረንሳይና ጀርመንን የመሳሰሉ አጋር ሀገሮችና የጸጥታ ጥበቃ ምክር ቤቱ የኬሚካል ጦር መሳሪያዎችን እገዳ ተግባራዊ በማድረግና የአሳድን የመርዝ ጋዞች ለማውደምም ቆፍጣና እርምጃ እንዲወስዱ አሳስበዋል። ከእንግዲህ በቀዝቃዛ ጦርነት ውስጥ አይደለንም ያሉት ፕሬዚደንት ኦባማ ሀገራቸው ከሶሪያ ሕዝብ ደህንነት ውጪ ልዩ ፍላጎት በሶሪያ ላይ እንደሌላ ጠቁመዋል። ዩናይትድ ስቴትስ እርምጃ ለመውሰድ አንገራግራለች እየተባለ ለመወቀሷም መልስ የሰጡት ኦባማ እንዲህ ብለዋል። ዩናይትድ ስቴትስ በአካባቢው ያሏትን አስኳል ጥቅሞች ማስጠበቅ አስፈላጊ ነው ባለሽ ጊዜ ወታደራዊ ኃይልን ጨምሮ የጉልበታችንን ክፍሎች ሁሉ ተግባር ላይ ለማዋል ዝግጁ ነች። ፕሬዚደንቱ የኢራንን የኒኩሌር መርሃ ግብር አስመልክቶ አዲሱ ፕሬዚደንቷ ሐሰን ሮሃኒ ያሰሙት የጦር መሳሪያ ያለመገንባት ማረጋገጫ ያበረታታቸው መሆኑን ፕሬዚደንቱ ጠቁመው ዲፕሎማሲያዊውን መንገድ ሙሉ በሙሉ ለመጠቀም እንዲቻል ለውጭ ጉዳይ ሚኒስትራቸው ትዕዛዝ ማስተላለፋቸውን ገልጸዋል። በመካከለኛው ምስራቅ ያለው ሁኔታም አስመልክቶም ዩናይትድ ስቴትስ የእስራኤልን ጸጥታና ደህንነት ከቶውንም ጥያቄ ውስጥ የማታስገባ መሆኑንና እንደ አይሁዳዊት ሀገር የመቀጠሏንም ህልውናዋን በጽናት በመደገፍ እንደምትቀጥል አመልክተው የፍልስጤም ህዝብም የራሱን ሉዓላዊ ሀገር መስርቶ በደህንነትና በክብር የመኖር መብቱን ለማረጋገጥ ዩናይትድ ስቴትስ ቁርጠኛ መሆኗን ፕሬዚደንት ኦባማ አስታውቀዋል። የሁለቱ ህዝቦች ችግሮች መፍትሄም የሁለት መንግስታት ምስረታ ብቻ መሆኑን አስረግጠው ተናግረዋል። በዛሬው ዓለም አሜሪካ በሌሎች ሀገሮች ክስተቶች ውስጥ ያላትን የተጽዕኖ ችሎታ በሚመለከት በብዙ ትግል የተገኘ ትህትናና ክብርን የተጎናጸፈች መሆኑን ያስታወሱት ፕሬዚደንት ኦባማ የአሜሪካ ኢምፓየር የሚልን አገላለጽ ሰዎች ለፕሮፓጋንዳ ጉዳይ ካላዋሉት በስተቀር ከአሁኑ አስተዳደር ፖሊሲ የሚመነጭ ያለመሆኑን ገልጸዋል። አሜሪካ ስለ ራሷ ጉዳይ መጨነቅ አለባት ብለዋል ኦባማ። አሜሪካ ለራሳችን ደህንነት ስትል ከሌሎች ጋር መስራቷን ትቀጥላለች። በዚህም ምክንያት ዓለም የተሻለች ሆናለች ብዬ አምናለሁ። አንዳንዶች ላይስማሙ ቢችሉም አሜሪካ አሁንም ልዩ ሀገር ነች። በከፊልም ምክንያቱ በደማችንና በሀብታችን መሥዋዕትነት ለራሳችን ጠባብ ፍላጎትና ጥቅም ብቻ ሳይሆን ለሌሎችም ለመቆም ፍላጎታችንን አሳይተናል። ሀገራቸው በታሪክ የትኛው ወገን መቆምን እንደምትመርጥ እንደሚያውቁ የተናገሩት ፕሬዚደንት ኦባማ የነገን ፈተናዎች አብረናችሁ ልንጋፈጥ ዝግጁንን ብለዋል። ለታደሟቸው አቻ መሪዎች ይህ የሀገሮች ማህበረሰብ ለመጪው ትውልድ የተሻለ ሰላም ያለበትና የበለጸገ ዓለም ያወርሳል በሚል እምነት እንጸናለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለ68ኛው የተባበሩት መንግስታት ድርጅት ጉባኤ ዛሬ ኒውዮርክ ላይ ባደረጉት ንግግር